ወደ ተከታዩ ዘገባ እንሸጋገር። ክቡራትና ክቡራን ወደ ኦሮሚያ ይወስደናል። ከታሕሳስ አጋማሽ ጀምሮ በኦሮሚያ የተለያዩ ከተሞች የተጀመረው ተቃውሞ ዛሬም ቀጥሎ መዋሉን፣ በምዕራብ አርሲ ሻሸመኔ ውስጥም አካባቢው በፌዴራል ፖሊስና በመከላከያ ቁጥጥር ስር መዋሉን የአካባቢው ነዋሪዎች ለኦሮምኛ ቋንቋ ዝግጅት ክፍል ገልጸዋል። ጽዮን ግርማ ተከታዩን አጠናቅራለች። በዛሬ ሁለት በምዕራብ አርሲ ሻሸመኔ ወረዳ አባሮ አንድ እና አባሮ ሁለት በሚባሉ መንደሮች እንዲሁም በሻሸመኔ አጆ ኮፈሌና ኩየራ ተቃውሞ መቀጠሉን በአካባቢው ነዋሪዎችና በፌዴራልና በመከላከያ ፖሊሶች መካከል ፍጥጫ መከሰቱን ስማቸውን መግለጽ ያልፈለጉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በምዕራብ አርሲ ሻሸመኔ ወረዳ አባሮ አካባቢ ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ነዋሪ እንደተናገሩት ሉቃኒ ፊዳ ፊዳ ፊዳ ኡማ ተጋጢሳረ ሚመሲና ፈዘለ ዲሳ ዲማራ ኒ ካናፉ ቃማ ኑንጋ ባፍታን ኡማን ባኤ ቶኮ ቶኮ ዱባታኒ ጅራኒ ህብረተሰቡ አደባባይ ወጥቶ የመኪና መተላለፊያ መንገዱን ሲዘጋ ወታደሮቹ መኪናቸው መቆም እስከቻለበት ድረስ መተው በእግራቸው ወደ መንደሩ ገቡብን። በዚህ ጊዜ ህዝቡ ወደሚመለከታቸው አካል ድምፁን ማሰማት ጀመረ። እኛም ለነ ዶክተር መረራ ደውለን ተናገርን። እኚሁ አስተያየት ሰጪ ስለ ሁኔታው ሲናገሩ የከተማው ሰው፣ ነጋዴው፣ ገበሬው፣ ተማሪው ቀደም ሲል መንግስትን ሲደግፉና ሲተባበሩ የነበሩ ሰዎች ሳይቀር በአንድ ላይ ሆነው ተቃውሞ ሲያሰሙ እንደነበር ገልጸው አሁን ግን የፌዴራል ፖሊስና የልዩ ኮማንድ ፖስት ወይም አጋዚ ጦር አካባቢውን መክበቡን የአካባቢው አካባቢው ነዋሪዎችም እጅ አንሰጥም በሚል ፍጥጫ ውስጥ መግባታቸውን ገልጸዋል። በሌላ በኩል በሻሸመኔ ኩየራ አካባቢ የሚገኙ አንድ ሌላ ነዋሪ ዛሬ መንገዱ ሁሉ ተዘግቶ አካባቢው በጸጥታ እንደተዋጠ ገልጸው ስለ ትናንት ሁኔታ ሲያስረዱ ወያ ነመገጠሙ በርሲሳ ከረጋት አዳማረት በርሲሳ ቦቃና ጉሄ ወረ ብረው ዝዝሩ አኩሞ ማን ገድበው የውበው እሽንቱ ፈቃቶ ገለኒ አጀሰኒ ትናንት አንድ ወያ የሚባል መምህር እዚህ አካባቢ እንደ ማንኛውም ሰው ወደ ደጅ ሲወጣ አንተ ነህ ይህን የምታደርገው ብለው ገደሉት። አሁን አስከሬኑን አይቼ ነው የመጣሁት። እኚሁ ነዋሪ ስለ ከተማው ሁኔታ ሲያስረዱም በከከዳን እንጭሆ ምን እንደሆነ አና እዚ ገኔ ኩየረ ከነ ጅሩ አመሀጉመ ወልአድግኔ ከነ እትዩ ኦራል ለመትዱፌ መጋላ መንገድ ያልተዘጋበት የለም። አሁን እራሱ እያናገርኩ ባለሁበት ጊዜ ኦራል መኪና ተጭኖ ፖሊሶች ወደ ከተማ እየገቡ ነው። ሁኔታው ያስፈራል። እንደ ሁለቱም ነዋሪዎች ገለጻ አካባቢው በፖሊስና በነዋሪዎች ፍጥጫ ውስጥ ወድቋል። ሰዎች እየታሰሩ ነው። በተቃውሞ ውስጥ ጎልተው የታዩ ወጣቶች በጥቆማ እየታደኑ ማስፈራሪያና ዛቻ እየደረሰባቸው እንደሆነ ተናግረዋል።